በኦሮሚያ ክልል በርካታ ሰዎች በምሽት እየተያዙና ወዳልታወቀ ቦታም እየተወሰዱ ነው ሲል የኦሮሞ ፌዴራሊስት ኮንግሬስ አስታወቀ። መንግሥት በበኩሉ ከህግ ውጭ ማንም ሰው አይታሰርም ይላል። ለዝርዝሩ እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንዳስረዱት በኦሮሚያ ክልል የሚካሄደው ማሰርና ማሳደድ ቀጥሏል። በተለይ በምሽት የሚወሰዱት ሰዎች የት እንደታሰሩ እንኳን ማወቅ እንዳልተቻለ ነው ያብራሩት። ብዙ ሰዎች ከኦሮሚያ ክልል ከየወረዳው ተይዘው ወዳልታወቀ ቦታ እየተወሰዱ ነው። በማታ ነው የሚወሰዱ፣ በግልጽ አይደለም። ቤተሰብ አቅም የሃይማኖት አባት ሄደ አይጠይቅ የሕግ አማካሪ ሄዶ መጠየቅ አይቻል ሰውን መጠየቅ የማይቻልበት ደረጃ ላይ ነው ያለው። አሁን ከየቦታው እንዲህ አይነት ሪፖርት ነው የሚደርስን። ከየ አካባቢው ብዙ ሰዎች በየቦታው ታስረዋል፣ ተደብድበዋል፣ ተገርፈዋል፣ ቆስለዋል። በሌሊት ቤት እየተሰበረ እየገባ ሽብር ነው ያለው። የኢትዮጵያ ወዳጅ የሆኑ መንግስታትና ዓለም አቀፍ የሰብአዊ መብት ድርጅቶችም በተቃውሞ ሰልፎች ተሳትፈዋል በሚል ጥርጣሬ ብዙ ሺዎች በእስር ላይ እንደሚገኙ ይገልጻሉ። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ቶም ማሊኖውስኪ ይህንኑ ሀሳብ አጠናክረዋል። አብዛኛዎቹ ፍርድ ቤት እንዳልቀረቡ የህግ አማካሪ እንዳላገኙና በይፋም ክስ እንዳልተመሰረተባቸውን የጠቆሙት አንዳንድ ተቃዋሚዎች ግን ዩናይትድ ስቴትስን በመሳሰሉ ሀገራት የሚሰነዘረው ሀሳብ የመፍትሄ ሀሳብና ግፊት ያልታከለበት እንደሆነ ይናገራሉ። የኦፌኮ ምክትል ሊቀመንበር ሙላቱ ገመቹ ይህንኑን ያንጸባረቁት ይሄ አለ ከሚሉት በስተቀር ወደ ነጥቡ ይህንን ይህን ቢደረግ ይሄ ነገር ሶልቪድ ይሆናል። የኢትዮጵያ መንግስት ኤክሴሲቭ ፓወሩን መውሰዱን ያቁም። ያለፈ ተቃዋሚ ቡድኖች ጋር ቁጭ ብሎ ይነጋገር። እኛ የምንፈልጉ ቁጭ ብሎ ይነጋገር። ነገሮችን ሁሉ ዝም ብሎ ሀሳቡን ሳይቋጭ ዝም ብሎ ነው የተው ማድረግ የነበረበት ኢትዮጵያ መንግስት አሁን ለዚች ሀገር ሰላም ለማምጣት ከፖለቲካ ድርጅቶች ከማንኛውም ሰው ጋር ሁሉም ጋር ተቀምጦ እርቀ ሰላም መፍጠር መቻል አለበት። አንድ ላይ መምጣት ይሄ የግዴታ የሚመጣበት ነው። ይሄ ነው ሊቋጭ የሚችለው ማንኛውንም ነገር ሊቋጭ የሚችለው የሌሎቹንም ግሪቫንስ ቁጭታቸውን ሁሉ ሊያስተካክልና ለዚህ ከህግ ውጭ የሚታሰር ሰው እንደሌለ የሚገልጸው የኢትዮጵያ መንግስት ግን በተቃዋሚዎች የሚቀርበውን መረጃ አይቀበልም። በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር መሐመድ ሰይድ ይህንኑን የሚያጠናክሩት እነዚህ ሰልፎች የአብዛኛውን የህብረተሰቡን አስተሳሰብ የሚወክሉ አይደሉም፣ ጥቂት የተለየ ዓላማ ያላቸው ብቻ ሀገር አሁን ባለው እድገት እና የሰላም ቀጣይነት ሁኔታ ውስጥ እንዳትሆን የሚፈልጉ ኃይሎች የሚያራምዱት ነው ህብረተሰቡ በቅንነት የሚያነሳቸው ችግሮችን ጠልፈው ለራሳቸው ዓላማ ለማዋል የህዝብን ስሜት ለማነሳሳት የሞከሩበት ሁኔታ ነው ያለው። እንግዲህ በዚህ ውስጥ አውቆም ሳያውቅም የተሳተፈ የሚታሰርበት ሁኔታ የለም። በተጨባጭ ወንጀል ውስጥ የገባ አውዳሚ ተግባር ውስጥ የገባ በህግ የሚጠየቅበት ሁኔታ ነው ያለው። ኢትዮጵያ ውስጥ ከህግ ውጭ ማንም ሊታሰር አይችልም። ህገ መንግስታዊ ስርዓቱ በግልጽ የደነገገበት ሁኔታ ነው ያለው። በተጨባጭም ይህንኑ ነው የምናየው። ነው ምለው። እናም መንግስትና ተቃዋሚዎች በሞቱ በቆሰሉና በታሰሩ ሰዎች ጉዳይ ተቃራኒ አቋም ይዘው ቀጥለዋል። ጉዳዩ እንዴት መጣራት እንዳለበትም የተራራቀ ሀሳብ ይዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁንም ከእስክንድር ጋር እንቆያለን። አድማጮች፣ በተለይ ከእስር ተለቀቁ በተባሉ ሰዎች ጉዳይ ያጠናቀረውን ዘገባ እናስከትል። እስራቱ ቦታ በተለያዩ ቦታዎች ናቸው ታሰሩ የተባሉት እንግዲህ ከኛው ከየቦታው የተለቀሙ ሰዎች ናቸው። የታሰሩባቸው ቦታዎች ማሰልጠኛ ጣቢያዎች ናቸው። ድዴሳ ሰንቀሌ ላይ መጡ ብሽር የምትባል ቦታ አዲስ አበባ ደግሞ ቦሌ መገናኛ አካባቢም እንዳለ ነው የሚነገረን። ይህንን በግል ሄደን አላጣራንም። ከአካባቢው በሚደርሰን ነው ለምሳሌ በደሌ ላይ የእኛ አባል የፓርቲው ተጠሪ የሆነ ናስር አባመጋል የሚባል ስድስት የኛ ስራ አመራር ኮሚቴ እዛ ያሉት አመራር ኮሚቴ እና ሌሎችም በአጠቃላይ አርባ ሰባት ሰዎች ለምሳሌ በበደሌ በቀደም ተነስቶ በቦታ ስለሌለ ቶን ላይ ላይ ለማስገባት ነበር ቦታ ስላልበቃ ወደ ሰንቀሌ ተወሰዱ። ሰንቀሌ ላይም ቦታም ስላልበቃ መጡ በሽሪ የምትባል ቦታ ነው አሁን ያሉት። አርባ ሰባት ሰዎች እንደሆኑ ነው አሁን ተፈቶ የተባሉት አዋሽ ሰባት መሰልተኛ አካባቢ ነው። በአጠቃላይ እዛ አካባቢ እንደ ሁኔታው ከእኛ ሰዎች የሰማነው ወደ አንድ ሺ ሁለት መቶ ስልሳ አራት ነበሩ። ከዚህ ውስጥ ሰላሳ ሰባት ሴቶች እንደሆኑና ቀሪዎቹ አንድ ሺ ሁለት መቶ ሀያ ሰባት ወንዶች እንደሆኑ ያጠራ ነው ውስጥ ሰላሳ ሰባቱ ሴቶች ተፈቷል። አንድ ሺ አንድ መቶ ሰማኒያ ሁለት ወንዶቹም በትላንትናው ዕለት መፈታታቸውን ኢንፎርሜሽን ደርሶናል። ነገር ግን አርባ አምስት ሰዎች እዛ መቅረታቸውን ነው። አቶ ሙላቱ፣ አሁን ተፈቱ ከተባሉት ውስጥ የእናንተ አባላት የሆኑ ይገኙበታል? አዎ አባሎቻችን ናቸው። ይሄን ኢንፎርሜሽን የሚሰጡን የእኛ አባሎች ናቸው። በአጠቃላይ የታሰሩት በሙሉ አባሎቻችን አይደሉም። ከኛ አባሎች የሆኑ ናቸው። ደጋፊዎቻችሁም አባሎቻችሁም እንደዚሁ በተቃውሞውን የተቀላቀሉ ዜጎችም ይገኙበታል ነው የሚሉኝ? ዜጎች ናቸው አዎ። አሁን እዛ የታሰሩት የተወሰኑ ጉራጌ ብሔረሰቦችም አሉ። አቶ ሙላቱ እናንተም የታሰሩ እንዲፈቱ ስትጠይቁ ቆይታችኋል፣ በተለያዩ መግለጫዎች፣ ቃለ መጠይቆች እና ይህንን እንዴት ታዩታላችሁ አሁን እየተፈቱትን ሰዎች ሁኔታ? እንግዲህ ከአንድ ሺህ በላይ ናቸው የተፈቱት ብለውኛል። መፈታታቸው በጣም ደስ ያሰኝናል። ችግር ነበረ፣ እዛ የምግብ ችግርም ነበረ። በየቀኑ ስፖርት ይሰሩ ነበረ ባዶ እግራቸውን የሄዱት እና ማ ጫማ ማስወልቋቸዋል። ቦታ ማመቼ አይደለም፣ ቅጣትም ነው። መፈታታቸው በጣም ደስ የሚያሰኘን ነው። ሌሎቹም እንዲሁ እንዲፈቱ ነው ጥያቄያችን። የታሰሩ ሰዎች ችግር ካለባቸውም እንደ ሌሎቹ ዜጎች ፍትህ አግኝቶ ጠያቂ ዘመን ቀርቦ እንዲጠይቃቸው የህግ አማካሪዎችም ጭምር በህግ እንዲረዱና በህግ መንግስታችን መሰረት አጥፊዎች ናቸው ከተባሉ ቤት እንዲቀርቡ ነው። እኛ በፖለቲካ ከሆነ በጀም በነዛ እንዲፈቱ ነው። ሌሎቹም ጭምር እንዲፈቱልን ነው። እኛ በአጠቃላይ የምንጠይቀው ጥያቄያችንም ይሄ ነው። እዚህ ላይ አቶ ሙላቱ ለምሳሌ በምሽት ከየቤታቸው እየተወሰዱ እየታሰሩብን ነው የሚል ቃለ መጠየቅም ሰጥተዋል በትናንትናው ዕለት። ይሄንን ከአሁኖቹ መፈታት ጋር እንዴት ነው ወይም የሚያስታርቁት? ግራ የሚያጋባ ነው በእውነቱ። ሁን እነዚህ የተወሰኑ ተፈቱ ስንል በሌላ በኩል ደግሞ ስርአቱ በየቀኑ ነው የሰዎች የሚወሰዱት በምሽት ነው ማታ ነው። እና በጣም አስቸጋሪ ነው። ሌላው ሲፈታ ሌላው ታሳሪ ታስሮ ሲወጣ ደግሞ ሌላው ደግሞ እንደገና ወደ እስር ቤት የሚመለስበት እና አስቸጋሪ የሆነ ሁኔታ ላይ ያለን እንዲህ አይነቱ ነገር ከፍተኛ ማነቆ ሆኖብናል። ስርአት ያለውና እቅል በሆነ ሁኔታ ላይ የሚካሄድ አይነት አይደለም። መቼ ነው የተፈቱት ሰዎች እርሶ ባለውት መረጃ? በትናንትናው እለት ነው ሪፖርቱ የደረሰ። አቶ ሙላቱ እንግዲህ በአጠቃላይ በእናንተ መረጃ እናንተ ባላችሁ መረጃ ምን ያህል ሰዎች ናቸው አሁን በኦሮሚያ በህዳር ወር የተጀመረውን የተቃውሞ እንቅስቃሴ ተከትሎ በተለያዩ ቦታዎች ታስረዋል ብላችሁ መረጃ ያላችሁ ወይም የምታምኑት በአጠቃላይ ይህን አይል ነው ብለን እኮ ቁጥሩን ለመናገር አስቸጋሪ ነው። እንደ አጋጣሚ ሆኖ አሁን አዋሽ ሰባተኛ ማሰልጠኛ ላይ ሰባት ማሰልጠኛ ላይ እንደ አጋጣሚ የእኛ ሰዎች እዛ የነበሩት አጠቃቅሮልን ነው ይህንን ሪፖርት አሁን የምንሰጠው የሰጡን እንጂ በየቦታው እንዲህ አይነት ሲያጋጥም የምናገኘው እንጂ ይሄ ነው ብለን እንትን የምናደርገው አይደለም። ሰው በጠራራ ፀሐይ ይታፈሳል፣ በየቦታው ይታሰራል። ቁጥሩን ቁጭ ብለን በስርዓት ይሄ ነው ብለን የምናገኘው ነገር የለም። ምክንያቱም ሰው ከታሰረ በኋላ በአግባቡ ጠያቂ የለም። ሰው ዘመድ፣ ቤተሰብ ሄዶ አይጠይቅም። ከታሰረ ታሰረ ማንም መጠየቅ አይቻልም። እና ይሄ አይነት ነገር ነው። በሌላው በኩል ደግሞ በሌሊትም ከየዞኑ ተለቃቅሞ የሚመጡ ናቸው። ከየዞኑ አሁን ከዞኑ ይሄና የሚመጡ ናቸው። አሁን ጠያቂ ዘመድም እዚህ አካባቢም የለም። ከቤተሰቦቻቸው ልኳል ማንም አይጠይቃቸውም። ስለዚህ አስቸጋሪ ነው ኢንፎርሜሽን ለማግኘት እኔ ከአስር ሺህ የሚያንሳ አይደለም ምክንያቱም በየወረዳው በየቀበሌው፣ በየአካባቢው ሁሉም ታሳሪ ነው። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ በጣም ነው የማመሰግነው ስለ ጊዜዎት፣ በጣም እኔ አመሰግናለሁ።